የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችው የጋቢና ቪኦኤ አድማጮች የዛሬ ረቡዕ ግንቦት 5 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ኮቪድ ናይንቲን ከገባ በኋላ ከእጅን ህግ ነጻ የሆነውን በሰፊው እየሰራን ለቤተሰቡም፣ ለድርጅቶችም እያቀረብ ለፊት አስቀምጠን እንደ በጎ አድራጎት እየሰራንበት ነው የሚገኘው። የሰማችኋቸው በጋምቤላ ክልል በአሶሳ በኮቪድ አስራ ዘጠኝ ዙሪያ በበጎ ፈቃደኝነት ግንዛቤ ማስጨበጥ ላይ እየተሳተፉ ያሉ በምሽቱ ይዘነዋል። በሌላ በኩል በዚህ አስጨናቂ ወቅት በተለይ ወጣቶች ነገሮችን እንዴት ወደ መልካም እንቀይር አንድ አጋጣሚ ለምሳሌ አሁን በቤታችን ስንቆ ካለ ምጣፌ ቆመ ብላ እንድናስተው ያደረገ ነገር ውስጥ የህይወት መስመራችንን ማስተው እንችላል። የህይወት ክህሎትና የዮጋ አሰልጣኝ እንዲሁም የክሁል ማዕከል መስራች ዮፍታሄ ማን ያዘዋለን ነበር። የሰማችሁት በምሽቱ ከምትሰማቸው ፕሮግራሞች መካከል አንዱ ነው። ይህንና ሌሎች ፕሮግራሞችም ይዘናል። የዛሬ የጋቢና አስተናጋጃችሁ ኤደን ገረሞ ነኝ። ከሁሉ አስቀድሜ አብራችሁን ስለምታመሹ እያመሰገንኩ ለአጫጭር ዜናዎች ካፕታኑ ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 2650 የላብራቶሪ ምርመራ ሁለት ሰዎች የኮሮና ቫይረስ ተገኝቶባቸዋል። የ24ና የ33 ዓመት ኢትዮጵያን ወጣቶች ሲሆኑ የውጭ ሀገር የጉዞ ታሪክ ያላቸው ናቸው ተብለዋል። አንደኛው በትግራይ ክልል፣ ሌላኛው ደግሞ በሶማሌ ክልል ጅግጅጋ ለይቶ ማቆያዎች ውስጥ ነው የተመዘገቡት። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 263 የደረሰ ሲሆን ለ41698 ሰዎችም የኮቪድ-19 ምርመራ መደረጉን የኢትዮጵያ ጤና ሚኒስቴር በፌስቡክ ገጹ ላይ ዛሬ ቀትር ላይ አስታውቋል። ሱዳን በኢትዮጵያ የቀረበውን የኢትዮጵያ ህዳሴ ግድብን አሞላል የሚመለከት የቅድመ ስምምነት ዕቅድን እንደማትቀበል አስታወቀች። በዩናይትድ ስቴትስ የሚመራ ድርድር እንዲቀጥል ሀገሪቱ እንደምትፈልግም ተነግረዋል። የቻይናው ግሎባል ቴሌቪዥን ኔትወርክ እንደዘገበው የሱዳን መንግስት ትናንት በሰጠው መግለጫ ላይ የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ለኢትዮጵያው አቻቸው አብይ አህመድ በጻፉት ደብዳቤ ላይ የግድቡን የመጀመሪያ ሙላል በተመለከተ የቀረበውን የስምምነት ሀሳብ እውቅና እንደማይሰጡት አስታውቀዋል። የመጀመሪያው ውሃ ሙሌትን በተመለከተ የሚደረግ ማናቸውም ከፊል ስምምነት ሊካተቱ በሚገቡ ቴክኒካዊና ሕጋዊ ጉዳዮች ምክንያት ሊጸድቅ አይችልም ብለዋል ሐምዶክ። አብዛኞቹ የንግድ ተቋማት ከፈት በጀመሩበት በአሁኑ ሰዓት ለሁለት ተከታታይ ቀናት ምንም አይነት የኮቪድ-19 ተጠቂ አለማግኘቷን ኒውዚላንድ አስታወቀች። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርንና የጤና ሚኒስቴር የበላይ ኃላፊ አሽሊ ብሉምፊልድ በኮሮና ቫይረስ የተጠቁ ሰዎች ቁጥር 1497 ላይ እንደቆመ በዛሬው እለት ለጋዜጠኞች ተናግረዋል። ብሉምፊልድ ከረቡዕ እኩለ ሌሊት ጀምሮ ትልልቅ የገበያ አዳራሾችና የምግብ ቤቶችን የመሳሰሉ ስራ በሚጀምሩበት በአሁኑ ሰዓት ይህ ዜና አበረታሽ መሆኑን ተናግረዋል። ኒውዚላንድ የጥንቃቄ መራራቅ ህጓን አላነሳችም። አሁንም ቢሆን ከአስር በላይ ሰዎች በአንድ ቦታ መሰብሰብ አይችሉም። በቀረጥና ባንክ ማጭበርበር ወንጀል ጥፋተኛ ተብለው የነበሩት የፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ቀስቀሳ ዘመቻ ሊቀመንበር ፖል ማናፎርት የቀራቸውን የቅጣት ጊዜ በቤታቸው ሁነው ያሳለፉ ዘንድ ዛሬ ከውህኒ ቤት ተለቀዋል። የ71 ዓመቱ ማናፎርት ሰባት ዓመት ከግማሽ በእስር እንዲያሳልፉ ነበር የተወሰነባቸው። ከዚያ ጊዜ ውስጥ ከዓመት ዘለግ የሚለውን ጊዜ ብቻ ነው በእስር ያሳለፉት። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። አብታሙ ስይምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ምሽቱን እያስተናገድኳቸው ያለው ጤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገራለን። በባህር ዳር ከተማ የሚገኙ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች በገበያ ማጣት እየተማረሩ ነው። የገበያ ችግር የተፈጠረው ደግሞ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል የተሳሳተ መረጃ በመሰራጨቱን ይላሉ። የኢትዮጵያ የጤና ሚኒስቴር አሳ መመገብ ቫይረሱን ያስተላልፋል የሚለው መረጃ የተሳሳተ ነው ብሏል። ሆኖም ግን ጥሬውን መመገብም እንደማይመከር አሳስቧል። አስቴር ምስጋናው ዝርዝር ይዛለች። በኢትዮጵያ በስፋቱ አንደኛ የሆነው የጣና ሐይቅ እንዲሁም የረዥሙ የአባይ ወንዝ ከሚገኝባት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሐይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሐይቅ ከ7300 ቶን በላይ አሳ በዓመት እንደሚመረትም መረጃዎች ያመላክታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚመገበውም ከዚሁ ሀይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሀይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ህይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን እውነታ ያብራራሉ። አምስት ሺህ አራት መቶ ሶስት አሳ አስጋሪዎች አሉ እየሳ አሁን እንግዲህ አንድ ሺ ሊጨምር ይችላል። የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮው በጎብኚዎችና በነዋሪዎች የሚጨናነቁት በጣና ሀይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳ አስጋሪዎች እና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥ ረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ይላሉ። እኔ እንደተረዳሁት ያው በአነጋገር ምክንያት ይመስለኛል። ለምን ያው አሳ እንዳትበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም አሳስ ጋር ነኝ ያሉት ሞገስ ሰጠኝ። የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙሃን እንደሆነ ይናገራሉ። አሳችን በአጋጣሚ እንደከዘን ወይም እንደያዝነ ይህ በሽታ ከመጣ በኋላ አሳ እንዳትበሉ ማቋረጥ ያስተላልፋል ስለተባለ ማንም ሰው ሆቴልም፣ ወይም ደግሞ ግለሰብ፣ ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ አይደለም። ምክንያቱም የሚዲያ ችግር ደግሞ የባለሙያ ችግር ስለሆነ የአሜሪካ ድምፅ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከእነዚህ አንዷ ወይዘሮ ትግስ ገረመው በመገናኛ ብዙኃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ። ጣና ዳሪ ግን ልጆችን ቤተሰብ ተሰብስበን ሄደን እንበላ ነበረ። አሁን ኮረና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። እኔ ጥብሱ ይሁኑ ይሁን ጥሬውን ይሁን አላውቅም። አሁን ከዛ ውዴ ሂጅ አላውቅም። ኮሮና ያስተላልፋል ብለው ነው የተገነዘቡት ማለት ነው። ይሄ በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን እየሄድን። ለሳምንት አንድ ቀን ከቤት ከምንሰራ ስራ አድካሚ ስለሆነ በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን ተዝናንተን በልተን እንመጣ ነበር። አሁን ግን አቆመናለን። ግን በቴሌቪዥን ኤክስ ተደርጎ አሳ እንጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው እኔ። ሚዲያው ዝም ብሎ አይናገርም። ያው ከባለሙያ ካልሰማ ወይም ካልተነገረው ዝም ብሎ ብድግ አድርጎ አያወራውም። ስለዚህ ባለሙያ ያን የተናግሮት አብይን ማስበው ነዋሪዎቹ ይህንን ይበሉ። እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው። በእሳት ከተነከ አሳ ያስተላልፍም፣ እንደ ማንኛውም የስጋ ዘርፍ ስለሆነ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን በጥሬው ግን የሚበላ ሰው የለም። እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስዝ በእኛ አካባቢ ጥሬ አሳ ብዙ አይበላል አንተ ስላሳ ያለህ ግንዛቤ ኮሮና ያስተላልፋል ወይስ አያስተላልፋል? እኔ አያስተላልፍም ብዬ ነው የማስበው። ለምን ደግሞ ያስተላልፋል ብሎ ከታሰብም እንኳን ሳይበስል የሚበላ ሰው ሁሉም ሰው በስሎ ምናምን ይበላል። እኔም አሁን አሳ በላለሁ፣ ግን በጥሬው አትሙ የሚል ነው የተባለ ነው ይመስላል ዶክተር ወንድም አገኘ ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ። እነዚህ ምግቦች የሚበሉት እሳት ለቅቷቸው፣ ኮቪድ ደግሞ በቀላሉ በሳቶቻሳው በቀላሉ ለሙቀት ለምን ሲጋለጥ የሚሞት ቫይረስ ነው። ሁለተኛ ነገር ደግሞ የበሰለ ምግብ በተለይም ደግሞ ቫይረሶችን ኮቪድ አይነት ቫይረሶችን ያስተላልፋል አያስተላልፍ። ስለዚህ ሙሉ ለሙሉ አሳ አያስተላልፍ። የኢትዮጵያ ጤና ሚኒስትርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሎ መመገቡ እንዳይዘነጋ ከማስታወስ ጋር የሚኒስትሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይህንኑ ነው የሚያብራሩት። እኛ እንደ ጤና ሚኒስትር የህብረተሰባችን የጥሬ ስጋ እና ያልመሰሉ የአሳ ምርቶችን እንዳይመገብ ምክር ሰጥተናል መግለጫም ተሰጥቶበታል በዚህ ጉዳይ ላይ። ከዚህ አንጻር አሁንም የምናስተላልፈው ምልክት ምንድን ነው? ያልበሰሉ የአሳ ምርቶችን እና ቶታሊ፣ ሙሉ በሙሉ አሳን እንዳይመገብ አላለን። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም ነውና በዚህ መሰረት ሕብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ እንመክራለን። የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንኪኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በመደመጥ ላይ ያለው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ከዚህ በመቀጠል ደግሞ ወደ ጋምቤላ እናመራለን። በአሶሳ ከተማ አንዳንድ ወጣቶች የኮሮና ቫይረስ ወረርሽኝን አስቀድመው ለመከላከል ለማህበረሰቡ ግንዛቤ እየሰጡ መሆናቸውን ገልጸዋል። በማህበረሰቡ ዘንድም አልፎ አልፎ የሚስተዋሉ የተሳሳቱ ግንዛቤዎችና መዘናጋቶችን ለመቅረፍም ጥረት እንደሚያደርጉ ነው ወጣቶቹ ለጋቢና ቪኦኤ የገለጹት። ናኩር መልካ ተጨማሪ ልኳል። መምህር አረጋሽ ፈራው የጋምቤላ ከተማ ነዋሪ ነው። ኮቪድ-19 በኢትዮጵያ ከተገኘበት ጊዜ ጀምሮ ጋምቤላ ውስጥ በበጎ ፈቃደኝነት ላለፉት ሁለት ወራት ግንዛቤ እየሰጠን ነው ይላል። በዋነኛነት በጋምቤላ ዙሪያና ከተማ አካባቢ የአዌርነት ስራ ነው። በዋነኛነት የግንዛቤ ማስጨበጫ ነው። መንግስትም የጤና ባለሙያዎችን የሚሉትን ይተግብሩ ነው። በማህበረሰቡ የሚደረጉት የግንዛቤ ማስጨበጫ ግን በዚህ ማን ቻሌንጅ አለ ነው። እኛ እንደ ሳኒታይዘር፣ ፌስ ማስክ እንዲሁም ክላፍ አቅራቢዎች አድርገው የሚወስዱ አካላት እንዳሉ ሲሆን እኛ የሚያቀርብልን አስተላት እንዳለ ነው። ከኛ እና እኛ ኦሮጅ ፕሮቴክት ለማድረግ እኛ ከዛ በኋላ ለህብረተሰቡ ትምህርት ለመጠቅ ይህን የታሰበ ነው እንጂ እኛ ፕሮቫይደር እንዳልሆን ነግረናቸው። የጋምቤላ ክልል ወጣት ማህበራት ዋና አስተባባሪ ሰለሞን አሰፋ ስለሚሰጡት አገልግሎት እንዲህ ገልጻል። በርካታ የግንዛቤና ና የተለይ የቤት ለቤት የግንዛቤ ስራዎችን እየሰራ እንገኛለን። ከተማ ላይ ዋናው አደባባይ ላይ በጋራ የእጅ ማስታጠብ እንዲሁም እዛው በሚኒ ሚዲያ ሴንተር ማቋቅመን ህብረተሰቡን እያስተማር እንገኛለን። ከታችኛ ወረዳ ድረስ ዘልቀን ለመሄድ የተወሰኑ የበጀት ስንጠርልብን እነዚህም ደግሞ ፕሮፖዛል ቀርጸን ብናቀርበው የተወሰኑ ያቀረቡን ያክል ባይሰጠንም የተወሰኑ ቃል የሚገቡ ማሉ ና ይሄ አሁንም በቂ ስላልሆነ ሊተባበሩና ሊደግፉ የሚገባ ይመስለኛል። በጎ ፈቃድ ላይ ለሚሰሩ ወጣቶች እነዚህ የንጽህና መከላ

ለማህበረሰቡ በበጎ ፈቃደኝነት አስተዋጽኦ እያበረከቱ ነው የሚለው ደግሞ ወጣት እዩብ ያያ አሚድ ነው። ወጣቱ ከአርባ በላይ ከእጅ ንክኪ ነፃ የሆኑ የእጅ ማስታጠቢያ ቁሳቁሶችን ሰርቶ ለአገልግሎት ማብቃቱን ይናገራል። ከኮሮና በፊት ኤሌክትሪካል ይሰራል። ኮቪድ ናይንቲን ከገባ በኋላ ከእጅ ንክኪ ነጻ የሆነውን የእጅ መታጠቢያ ማሽን በሰፊው እየሰራን ለህብረተሰቡም ለድርጅቶችም እያቀረብ ለፊት አስቀምጠን እንደ በጎ አድራጎት እየሰራንበት ነው የሚገኘው። ለሌሎች በጎ አድራጎት ድርጅቶችም እንደዚህ ል ለእነሱም እንደ ስጦታ እያበረከትን፣ ለሌሎች ደግሞ ድርጅቶች አሉ። እነዚህ ትላልቅ ድርጅቶች እነሱ በጊዜ ደረጃ እየጠየቁም ለእነሱም ደግሞ እየሰራን ለጊዜ እያቀረብንላቸው ነው የሚገኘው ማለት ነው። አጠቃላይ እስካሁን ደረጃ ወደ አርባ እና ከአርባ በላይ ተሰርቶ ነው ያለው። እንዲሁም ደግሞ በሰፈራችን በተለምዶ በሳር ቤቶች አካባቢ የሚባሉ ቦታ ላይ የበጎ ፍቃድ አገልግሎት እየሰጠ ያለ ነው። ለማህበረሰቡም እንዲሁ ትምህርት እየሰጠ እጅም ማሳተፍ ርቀታቸውን እንዲጠብቁ ከተለያዩ ነገሮች ንክኪ እንዲቆጠቡ በሚል እየዞረም እንደዚህ ትምህርት ይሰጣል። ኦል ሲዝን ወይም በሁሉም ወቅት በሚባል ማህበር ከተደራጁ ሰላሳ ወጣቶች ውጭ በከተማው የተለያዩ ስፍራዎች ግንዛቤ የመስጠቱ ተግባር እየተከናወነ ነው ይላል ሌላኛው በጎ ፈቃደኛ ናስር ጣሃ ሆነ ብሎም በሀገራችን ኢትዮጵያ አሁን በከፍተኛ ሁኔታ የተስፋፋ ያለው የኮቪድ አስራዘጠኝ ኮሮና ቫይረስ ስርጭትን በአጭሩ ለመግጠት እኛ የበጎ ፍቃድ ስራ እየሰራን እንገኛለን። እኛ ብቻ አይደለን። ብዙ ወጣቶች አሶሳ ላይ በየቦታው ላይ የእጅ የማስታጠብ ስራን እየሰሩ ይገኛሉ። ቫይረሱ ይተላለፍበታል የሚባለው መንገዶች፣ እያንዳንዱ ነገር ለማህበረሰባችን በጣም በቅርበት ስለምንገኝ እኛ ከምንም በላይ እያስተማርን ይገኛል። የራሳችን ጥንቃቄ ያደረግና መንግስት በሚሰጠው ጤና መመሪያ ባለሙያዎች የሚሰጡትን መልእክት በመቀበል በአጭሩ ይሄ መልእክት የማይደርሳቸው ማህበረሰቦችን እያስተማር ይገኛልና ሁላችን ካልተባበር በጣም አስቸጋሪ ይሆናል ብዬ ነው ማስበው። ወጣቶቹ ማህበረሰባቸውን በማገልገላቸው ደስታ እንደተሰማቸው ገልጸው፣ አሁንም የሚስተዋሉ የተሳሳቱ ግንዛቤዎችና መዘናጋቶች እንዲቀረፉም ጥሪ አቅርበዋል።

ይችላሉ ሁኖ አንደርስታንዲንግ ችግር ያለባቸው አልመጣም፣ ሊመጣም አይችልም። ከወይዘር አንጻር ኢቨንት የሚገርም የሚያውቃሉ። ያ ማለት በሞቃት አካባቢ የቫይረስ የሚቆይበት ፕሮባብል የለም ብለ ያስባሉ። ያ ደግሞ የአረብ ሀገራትን ማንሳት በቂ ይሆናል። ህብረተሰቡ ሁሌም ባይዘነጋ ጥንቃቄ ማድረግ አለበት። እያንዳንዱ ሲንቀሳቀስ አሁን በየአቅጣጫው በከተማችን በየቦታው እያንዳንዱ ሰው ይመለከታል። ኢኮኖሚካሊ ሶሻሊ እያንዳንዱ ለመኖር ጤና ካለ ነው ማንም ሰው መኖር የሚችል እና እዚህ ላይ ትኩረት ሰጥቶት ልክ እንደ መጀመሪያ ላይ እንዳለ አገር ሀገር ውስጥ ገባ ተብሎ ሁሉ ሰው ጆሮ ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም፣ እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት የበጎ ፈቃደኛ ወጣቶችን ልተባበር ይገባል። በሚችለው ተባብረን በአጭሩ ይሄን ነገር ማቀረት ይቻላል ብዬ ነው ማምሮ። በበኩል ለአሜሪካ ድምፅ ናኮር መልካ ካምቦ ማህበራዊ መራራቅን ለመተግበር በሚል ምክንያት በተዘጉ ስራዎችና በተደረጉ የእንቅስቃሴ ገደቦች ሳቢያ ብዙዎች በቤታቸው ተቀምጠዋል። ይህም ከፍተኛ የሆነ የአኗኗር ለውጥ፣ የገንዘብና የጤና ችግር በማምጣቱ ብዙዎች ነገ ምን ይሆናል በሚል ፍርሃትና ጭንቀት እንዲሁም አሉታዊ ስሜት ውስጥ ገብተዋል። ከነዚህ አሉታዊ ስሜቶች ለመውጣት የህይወት ክህሎትና የዮጋ አሰልጣኝ እንዲሁም የክሁል ማዕከል መስራችና የሰብአዊ ምህንድስና ፕሮግራም አዘጋጅ ወጣት ዮፍታሄ ማን ያዘዋልን አነጋግሬው ነበር። ዮፍታሄ ይሄ ጊዜ ብዙ አሉታዊ ነገሮች ቢኖሩትም መልካም ነገሮችንም ሰንቋል ይላል። ቻሌንጆች ወይም ደግሞ ክሎች፣ ችግሮች እንዳሉ ማለት ሁላችንም ማየት የምንችለው ነገር ነው። ቀላል ጊዜ አደለም ያለበት በኢትዮጵያ ብቻ ሳይሆን እንደ ዓለም ብዙ ጊዜ አሉታዊ ብለን የምንዛቸው ነገሮች ከኛ ምቾት ከኛ ይዘት ጋር ትንሽ ገፋ የሚያደርጉን ምናልባትም ደግሞ እንድንቆም የሚያደርጉን ድንቀስ የሚያደርጉን ነገሮችን በጥቅሉ ምናልባት አሉታዊ ልንይዛቸው እንችላለን። እነዚህ ደግሞ አጋጣሚዎች በራሳቸው ማለት በመደናቀጥ ውስጥ ከምቾታችን ልመጣ እንችላለን። አንዳንድ ደግሞ ሆታችን ትልቅ ደረጃን መውጣት የሚችለው ካለው ምቾት ወጣ ማለት ይችልም ነው። እስካችን ሪስክ የሚያደርጋቸው ነገሮች አሉ። ወይም ደግሞ ግብግብ የሚፈጥርበት አጋጣሚ ለምሳሌ አንድ ሰው ጂም ገብቶ ጡንቻውን ለማሳደግ ለምን ለማሰራት ሲሞክር ጡንቻው በዛት ምቾት ላይ አለም ያለው ምናልባት ጡንቻ ይጎሰቆላል ብል ወይም ደግሞ በትግል ውስጥ የመበጣጠፍ አጋጣሚ ይችላል። በዛ ሁኔታ ውስጥ ግን የዛ ጡንቻ እድሳት ውስጥ ያ ጡንቻ የማደግና የመበልጸግ ሁኔታ ውስጥ ይገባል ማለት ነው። የአሉታ የምንላቸው ነገሮች በአንድ ሳቤ ትልቅ ውሃ ወይም ደግሞ ትልቅ ግባት ሊሆን ይችላሉ። እነዚህን ጎለጎል ማየት የምንችልበት አጋጣሚ ሊያጋር ነው። አንዱ ሳቤ በዚህ አስቸጋሪ ወቅት ሰዎች ያጡትን ብቻ ከማሰብ ይልቅ ወደ ማንነታቸው ጠለቅ ብለው በማየት ራሳቸውን መፈተሽ የሚችሉባቸው ሰባት ነገሮችም አሉ ይላል። ሰባት ትልልቅ ስጥፋዎች ይዛቸዋል። እነዚህም ነጥቦች መጀመሪያው ነጥብ ቆም ማለት መቻል ትልቁ ተገቢ መንገድ ነው ብዬ አስባለሁ። ምናልባትም እንደ ምድር ካዜ ነው በዚህ ኮቪድ አስራ ዘጠኝ ሁኔታ ውስጥ ምድራችን ላይ እንደ መቆም ሁኔታ ውስጥ ናቸው። ሜቶሎጂያ ና መረቢያ ነት በትክሉ ረገብ የማለት ሁኔታ ውስጥ ገብቷል እና ምድር ራሱ በዚህ ሁኔታ እፎ ያለች ይመስለኛል። ትንሽ ቆመ ማለታችን ግራና ቀኝ ለማየት እንችላለን። አንዱ አጋጣሚ ለምሳሌ አሁን በቤታችን ስንቆይ ካለን ተቀሚ ቆመ ብለን እንድናስተውል ያደረገን ነገር ውስጥ የህይወት መስመራችን ማሰብ እንችላለን። ወይም ደግሞ ክላሪፋይ የፕራሪቲ ስለዋለ ቆመ ብለን መስመር ለመያዝ መሞከር የምሰራው ስራ ላለፉት አንድ አመት ሁለት አመት አምስት አስር አመት ውስጥ የምወደው እና ከኔ ህይወት እንቅስቃሴ ጋር ምሄድ ስራ ነበር። ቆመ ብዬ እሱን ለመጠቀም ነው ፍላጎቴ። አዲስ መስመር መጀመር እፈልጋለሁ። የህይወት እቅዶችን እንዴት መስመር ማድረግ ትችላለህ? የህይወት እንቅስቃሴን በትልቅ መነጽር የህይወት መስመራችንን እንዴት መቃየት የምንችል የሚለው የመጀመሪያ መሰብ ነው። ጥሩ አጋጣሚ ነው። ጥሩ በር ተከፍቶልኛል ማለት ሁለተኛ የእድሳት ጊዜ ተከፍቶልኛል ብዬ አስባለሁ። እድሳት ስምል መኪናችን ሰርቪስ ካልተደረገ፣ ስልካችን ቻርጅ ካልተደረገ የመስራት እድሜው የቀነሰ እንደሚሄድ እመራለን። ስልካችን ቻርጅ ከሌለው ይጠፋል ራሱ አለ ያለን የህይወት እንቅስቃሴ ለብዙ ጫራፋችን ቻርጅ የምናደረግበት ጊዜዎች ወይም አጋጣሚዎች በአስተውሎት የተዘሩ አይደለም ብዬ አስባለሁ። ግን ቆም ብለን ነው ለራሳችን የእድሳት ጊዜ የምንሰጠው። ከሰውነት አንጻር ለምሳሌ አሁን ያለንበት ኮቪድ አስራ ዘጠኝ ሁኔታ ኢሚኒቲያችንን በጣም የሚፈልግ ነገር ነው እንደ በሽታ መከላከል አቅማችንን። እሱ ደግሞ በአገባችን እድሳታችን በጣም ትልቅ ግብአት መሆን እንዳለበት ነገረናል። ና አእምሯችን ራሱ አተሳሰባችን አእምሯችን ጤና ላይ ለራሳችን ጊዜ መስጠት ራሳችንን መንከባከል የምንችልበት ጥሩ አጋጣሚ ፈጥሮልናል ብዬ አስባለሁ ሦስተኛ ኮንትሪቢሽን ነው ወይም ደግሞ የእርዳታ በዚህ ኮቪድ አስራዘጠኝ አጋጣሚ ውስጥ ሰዎች በችግር ውስጥ ናቸው። ከገንዘብ አንጻር፣ ከደጋፊ አንጻር፣ ከጤና አለውም ከሚልሰው አንጻር ብዙ ሰው የሚፈልግበት ሁኔታ ተጠቅሯል። እና ምናልባት በሌላ ጊዜ አንድ ሰው የተሻለ ብር ገንዘብ ሲኖረኝ የተሻለ ህይወት ሲኖረኝ ሰዎች ያለ ሁሉ የሚያስብ ሰው ሊኖር ይችላል። አሁን ግን በጣም ብዙ እርዳታ የሚፈልግ የትኛውም ቦታ ላይ ብንሆን ለዚህ አሁን ባለንበት ሁኔታ ማንም እርዳት ይችላለን ብለን ራሳችን መመረት ሊሆን ይችላል።

Yani bizim ne benimle var ne En ne

ወይም ደግሞ የበላነው ምግብ ሳይፈጭሩ ጨፍ ምንገባ ከሆነ ጎዳችን ይረበሻል። አለ ሁለ ብሄታችን የተማርናቸው ያስተዋልናቸው ባለፉት አራት አመት አምስት አመት አስር አመት ውስጥ ምን ምን ነገሮች አሉ? ምን መቃኘት እንችላለን? ከነሱ ምን ተምረን ወደ ሚመጣ ህይወታችን ግባት ማድረግ እንችላለን? ሰዎች ዳይጀስት እና ሪፍሌክት የምናደርግበት ጊዜ ነው። የመጨረሻ ሰባት ሰዓት ነው። አሻግሮ የማያ ጊዜ ነው። ምናልባትም ቅድም የመጀመሪያ ነጥብ ላይ ቆም ብለን ብናይ እንድናይ ብለናለና ቆም ብለን ስናይ አካባቢያችንን እንድናስተውል፣ እንድንቃኝ አድርገናል። የመጨረሻው ደግሞ ሰባተኛ ላይ እንዴት አሻግረን ማየት እንችላለን? በፊት ህይወታችን እንድናሻግር ገንዘብ ላይ ብቻ ፈኩሮ የነበረ ሰው ካለ እንዴት ነው አሻግረው ሲያይ፣ ከቤተሰብ አንጻር፣ ከመንፈሳዊቱ አንጻር፣ ከጤናው አንጻር ምን ነገሮችን ረስተዋል? ምንም ነገሮችን ህዝ ላይ መጨመር ይችላል? ምን ማሻሻል ይችላል? ስለዚህ በተሻለ አቋም ወደፊት ነው የምናየ። የህይወት ክህሎት አሰልጣኙ ወጣት ፍታሄ፣ ሰዎች በዚህ ወቅት በየእለቱ የሚሰሟቸውን አሉታዊ ስሜቶች በተረጋጋ መንፈስ ጠልቅ የሆኑ ትንፋሾችን በመውሰድ እንዲሁም ከቀን ውስጥ ደስታን የፈጠሩላቸውና የሚያመሰግኑባቸውን ነገሮች በማሰላሰልና በመጻፍ አሉታዊ ስሜትን ማሸነፍ ይችላሉ ይላል። ለአሜሪካ ድምጽ ሬዲዮ የደንገረመው ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በኮቪድ-19 ወረርሽኝ ምክንያት በመካከለኛው ምስራቅ እና በሰሜን አፍሪካ በረሀብ የሚጠቁ ሰዎች ቁጥር ከ47 ሚሊዮን በላይ ሊሆን ይችላል ሲል የዓለም የምግብ ድርጅት አስጠንቅቋል። ይህ ቁጥር አሁን ላይ ካለው በረሃብ የተጠቁ ሰዎች ጋር ሲነጻጸር በ67 ሚሊዮን ከፍ ያለ ነው። ሊሳሽ ላይን ከጄኔቫ የላከችውን ሪፖርት ስመኝሽ የቆየ እንደሚከተለው ታቀርበዋለች። የመካከለኛው ምስራቅና የሰሜን አፍሪካ ሀገራት በጦርነት በፖለቲካ አለመረጋጋትና በኢኮኖሚያዊ ችግሮች ሲታመሱ ኖረዋል። ኮቪድ-19 ደግሞ ችግሮቹን የበለጠ እያባባሳቸው ነው። የተባበሩት መንግሥታት ድርጅቶች ያልተረጋጉና ጠንክረው ያልወጡ መንግሥታት ያሏቸው እነዚህ ሀገራት ወረርሽኙንና ከወረርሽኙ ጋር የሚመጡ ተያያዥ ችግሮችን ለመቋቋም የሚያስችል አቅም የላቸውም ሲሉ ያስጠነቅቃሉ። የዓለም ምግብ ድርጅት የምግብ ቀውስን አስመልክቶ ባወጣው ሪፖርት በዓለማችን ላይ በምግብ እጥረት ከሚሰቃዩ ህዝቦች ሀያ በመቶ የሚሆኑት በመካከለኛው ምስራቅ እንደሚገኙ አመልክቷል። የምግብ ድርጅቱ የህዝብ ግንኙነት ኃላፊ ኤሊዛቤት ባየርስ ወረርሽኙ ጽኑ ረሃቡን ወደ ከፋ ደረጃ እንደሚያደርሰውና ሰዎች መተዳደሪያ ምንጫቸውን እያጡ በሄዱ ቁጥር ራሳቸውን መመገብ እንደሚያቅታቸው ይገልጻሉ። ኖ ኤምፕሎይመንት ኢንሹራንስ ያጠራቀሙት ገንዘብ ሳይኖራቸው ወይም የስራ ማጣት ዋስትናና የምግብ ድጋፍ በሌለበት የዕለት ተዕለት ኑሯቸውን ቀጥተኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የሚተዳደሩ ቤተሰቦች ሙሉ ለሙሉ ከቤት መዋልን መቋቋም አይችሉም ብዙ ሰዎች ህይወታቸውን ለማቆየት የምግብ እርዳታ ያስፈልጋቸዋል በአሁኑ ወቅት የአለም ምግብ ድርጅት በአካባቢው ላሉ 23 ሚሊየን ሰዎች ምግብ ያቀርባል ከዚህ ውስጥ ሁለት ሶስተኛው የሚሆነው በጦርነት በበሽታና በረሃብ ለሚሰቃዩት የየመንና ሶሪያ ህዝቦች የሚላክ ነው። يا together man يا together man يا برغاله سرعه وجد يا يا يا يا يا He's one cheely አድማጮች ለዛሬ ያዝንላችሁን የጋቢና ቪኦኤ ዝግጅቶች እዚህ ላይ ያጠናቀናል። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ ካቀናባሪያችን ኤልያስ አስማረጋ። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ በትዊተርም ሃሽታግ ጋቢና ቪኦኤ እና እንዲሁም ኢንስታግራም ላይ አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የሚል አድራሻችንን ተጠቀሙ። ደናደሩ። نشيى يا تامر نشيى جدر تامر يا يا تامر نشيى جدر تامر نشيى جدر تامر نشيى جدر تامر عملت

passeggio, fa tanto, passeggio, fa tanto, passeggio, ah! Il da pazzo. Tone nerato ne vioi sa cantava